የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሑድ ጥቅምት 11 2016 ዓ ም ዝግጅታችን ጀመረ። አማራ ተወላጆች ላይ መንግስታዊ ባልሆኑ ባልሆኑና በመንግስት ኃይሎች የሚደርሱ ጥቃቶች አሳሳቢ ደረጃ ላይ መድረሳቸው ተገለጸ። ከራሱ ከስርአቱ የመጣ ነው ብለን ነው ምና ነው። ማንም የተለየ የአንድ ማህበረሰብ ሌላው ላይ ተነስቷል ብለን አይደለም። የዚህ ሁሉ ችግሩ ስርአቱ ነው በሚል ነው። የሰማችኋቸው የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ዳይሬክተር የሆኑትን ወይዘሮ ሰናይ ደረጀን ነው። ከዜና በኋላ ሰፋ ያለ ቆይታ ይኖረናል። የምንሰራቸውን ስራዎች ለሌሎች ዓለሞች በቴክኖሎጂ ምን ምን ስራዎች መስራት እንደምንችል ና አውትሶርስ እንዲያደረጉልን ማለት ኢትዮጵያ ውስጥ ታለንት እንዳለ ያንን መስራት የሚያስችል ኢንፍራስትራክቸር፣ ታለንት እንዳለ በመግለጽ ያለንን አቅም የምናሳይብን ነው። አሁን ደግሞ የሰማችኋቸው በዚህ ሳምንት በዱባይ በተካሄደው ዓለም አቀፍ የቴክኖሎጂ ሳምንት ላይ ተካፋይ የነበሩትን የአፍሪኮም ቴክኖሎጂስ ስራ አስፈጻሚ አቶ ባህሩ ዘይኑን ነው። የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግ ዙሪያም ዘገባ ይኖራል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ጥቅምት 11 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጓችሁ ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ዜና። ክብራትና ክብራትና ክብራን እንደምናመሻችሁ ከእሁድ ምሽት ዜና ጋር እንግዶሌ ነኝ። እስራኤል ትናንት ሌሊት የጋዛ ሰርጥን፣ በሶሪያ የሚገኙ ሁለት የአየር ማረፊያዎችን እንዲሁም የሌባኖስ ድንበር አካባቢን ደብድባለች። በእስራኤልና ሐማስ መካከል የሚካሄደው ግጭት ወደ ሰፊ የመካከለኛው ምስራቅ ጦርነት ሊያመራ ይችላል የሚለው ስጋት እያየለ መጥቷል። በአሌፖና ደማስቆ የአየር ማረፊያዎች ላይ የሚደረገው ድብደባ ከኢራን ወደ መካከለኛው ምስራቅ መሳሪያ እንዳይገባ ለማገድ ነው ስትል እስራኤል አስታውቃለች። በጋዛ በተፈጸመው ድብደባ ማምሻውን ብቻ 55 ሰዎች ተገድለዋል ተብሏል። አንድ በዌስት ባንክ የሚገኝ መስጊድን መምታቱንና መስጊዱ ሐማስና የፊልስጤም እስላማዊ ጂሃድ ጥቃት ለማድረስ ሲያቅዱበት የነበረ ስፍራ ነው ሲል የእስራኤል ጦር አስታውቋል። በሊባኖስ ድንበር አካባቢ ያሉ እስራኤላውያን እንዲወጡ እንደሚደረግ እስራኤል አስታውቃለች። አካባቢው የሐማስና የሄዝቦላ የሚሳኤል ጥቃት ኢላማ ሆኗል ተብሏል። ይህ በእንዲህ እንዳለ ትናንት በካይሮ ሲደረግ የነበረውና በግጭቱ ላይ ሲመክር የነበረው ጉባኤ ስምምነት ላይ መድረስ አልቻለም። እስራኤላውያን ወደ ግብፅ፣ ዮርዳኖስና ሞሮኮ ከመጓዝ እንዲቆጠቡና በእነዚህ ሀገራት የሚገኙም ከሆነ በአስቸኳይ እንዲወጡ የእስራኤል መንግስት አስታውቋል። ይህ በእንዲህ እንዳለ በሺህ የሚቆጠሩ ሰዎች እስራኤልን ለመደገፍና በአይሁዶች ላይ የሚታይ ያሉትን ጥላቻ በመቃወም በበርሊንና በለንደን ሰልፍ አድርገዋል። በሌላ በኩል በከበባ ውስጥ ባለችው ጋዛ ለሚኖሩ ፍልስጤማውያን በዓለም ዙሪያ የሚደረገው የድጋፍ ሰልፍ እንደቀጠለ ነው። በለንደን ከተማ 100,000 የሚገመቱ ሰልፈኞች እስራኤል በጋዛ ላይ የምታደርገውን ድብደባ እንድታቆም በመጠየቅ ሰልፍ ወጥተዋል። በበርሊን እስራኤልን ለመደገፍ የወጡት ሰልፈኞች የሀገሪቱን ባንዲራ እና በሐማስ የታገቱት ሰዎችን ፎቶግራፍ ይዘው ወጥተዋል። የጀርመኑ ፕሬዚደንት ፍራንክ ቫልተር ሽታይንማየር ለሰልፈኞቹ ባደረጉት ንግግር አይሁዳውያን አሁንም ጀርመን ውስጥ በስጋት ውስጥ መኖራቸው ተቀባይነት የለውም፣ በጀርመን በእያንዳንዱ አይሁድና የአይሁድ ተቋማት ላይ የሚሰነዘር ጥቃት ለሀገሪቱ ውርደት ነው ሲሉ ተደምጠዋል። በለንደን የእንግሊዝ አይሁዶች ቦርድ ሊቀመንበር ሰልፈኞች በሐማስ የታገቱት ሁለት መቶ ሰዎች እንዲለቀቁ ግፊት እንዲያደርጉ ጠይቀዋል። በበርሊን አይሁዳውያን የሚኖሩባቸው በርካታ ህንፃዎች የዳዊት ኮከብ ተብሎ የሚጠራው የእስራኤል ባንዲራ አርማ ምልክት የተደረገባቸው ሲሆን ባለፈው ሳምንት በአንድ የእስራኤል የእምነት ተቋም ወይም ሲናጋግ ላይ ሁለት የሞሎቶቭ ኮክቴል ተወርውረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኒጀር በመፈንቅለ መንግስት የተወገዱት ፕሬዚደንት መሐመድ ባዙም ሊያመልጡ ሞክረዋል ሲል ወታደራዊ ሁንታ በቅርቡ ቢያስታውቅም አንድ ዘመዳቸው ግን ከቤተሰባቸው ጋር በጥሩ ሁኔታ እንደሚገኙ ለኤኤፍፒ ዜና ወኪል ተናግረዋል። በኒያሜ ፕሬዚደንታዊ መኖሪያ ከባለቤታቸውና ከልጃቸው ጋር እንደሚገኙ የቅርብ ቤተሰቡ ለዜና ወኪሉ ተናግረዋል። ስልክ ለመደወልም እንደተፈቀደላቸው ጨምረው ገልጸዋል። ባዙም ሊያመልጡ ሞክረው እንደከሸፈባቸው ወታደራዊ ሁኝታው ባለፈው ሐሙስ አስታውቀው ነበር። ወደ ኒያሜ ዳርቻ ሸሽተው ከዛም በሌላ ሀገር እርዳታ በሄሊኮፕተር ወደ ናይጄሪያ ሊሸሹ ነበር ሲል ሁንታው አስታውቆ ድርጊቱን ሊፈጽሙ የነበሩት ዋና ተዋናዮች በቁጥጥር ስር ውለዋል ብሏል። ባዙምን የሚወክሉት ጠበቆች የሁንታው መግለጫ የፈጠራ ወሬ ነው በማለት ባዙም ከሰው ጋር እንዳይገናኙ ተደርገው ተይዘዋል ብለዋል። ጠበቆቹ ለቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ባዙም ወደ ስልጣናቸውን ሊመለሱ ሲሉ ህጋዊ ጥያቄያቸውን ባለፈው ወር አስገብተዋል። ባዙምን ወደ ስልጣናቸው ለመመለስ የሚደረገው ዲፕሎማሲያዊ ጥረት የማይሳካ ከሆነ በወታደራዊ መንገድ ጣልቃ እንደሚገባ ኤኮዋስ አስጠንቅቋል። አንድ የቻይናና ሌላ የፊሊፒንስ መርከቦች በደቡብ ቻይና ባህር ላይ መጋጨታቸውን ተከትሎ ሁለቱ አገራት አንደኛው ሌላውን ለግጭቱ ተጠያቂ አድርጓል። የአካባቢው ሀገራት በይገባኛል በሚጨቃጭቁበት በደቡብ ቻይና ባህር ከሚደረገው ፍጥጫና መጎሻሸም አዲሱ እንደሆነ ተዘግቧል። በሁለተኛው የዓለም ጦርነት ያገለገለው አሮጌው የፊሊፒንሱ መርከብ በአካባቢው ለተሰማራው የአገሪቱ ጦር ስንቅና ትጥቅ በማቀበል ላይ ነበር ተብሏል። ዛሬ ማለዳ መጠነኛ ግጭት ተከስቶ ነበር ያለው የቻይና የባህር ድንበር ጥበቃ መርከቡን ያገደው ሕገ ወጥ የግንባታ መሳሪያ በስፍራው ለሚገኘው የጦር መርከብ ሊያስተላልፍ ሲል ነው ብሏል። የፊሊፒንስን ሕጋዊ የባህር ላይ እንቅስቃሴ ቻይና በማወክ ላይ ነች ስትል አሜሪካ ለፊሊፒንስ ያላትን ድጋፍ ገልጻለች። በመጨረሻም አድማጮች አጨቃጫቂው ደራሲ ሳልማን ሮሽዲ አንድ የጀርመን መጽሐፍት አሳታሚዎችና ሻጮች ማህበር የሚሰጠው የሰላም ሽልማት አሸናፊ ሆኗል። ለህይወት ባለው በጎ አመለካከት በስራው ለዓለም ባደረገው አስተዋጽኦ ሽልማቱን እንደሰጠው ማኅበሩ አስታውቋል። በእንደ አውሮፓውያን አቆጣጠር 1988 ሳታኒክ ቨርስስ ሰይጣናዊ ጥቅሶች በተሰኘው መጽሐፉ የሙስሊሙን ዓለም ያስቆጣው ሩሽዲ በተለይ የኢራኑ አያቶላ በተገኘበት እንዲገደል አውጀውበት ነበር። በፍራንክፈርት ሽልማቱን ከተቀበለ በኋላ ሳልማን ሩሽዲ ባደረገው ንግግር ሐሳብን የመግለጽ ነጻነት በማንኛውም ሁኔታ ጥበቃ እንዲደረግለት ጥሪ አድርገዋል። አድማጮች፣ ለምሽቱ ያስኩስ ዜና በዚሁ ተፈጽሟል። ዜናውን ያሰማችሁ እንግዲህ ወሌ ነኝ። መልካም ሽል 19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 11 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ደሬ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ምነው አንድ መስታወት ብቻ እኮ ነው የጠፋሁት ሌሊ እንዴ። በየሁለት ሳምንቱ ለሚገናኝ ሰው እኮ አንዷ ራሷ ብዙ ታጎድላለች። ለነገሩ ባለፈው ሳምንት መስታወት አይኖር እንጂ እኔ እናንተ እዚህ ዋሽንግተን ዲሲ በየዓመቱ በሚዘጋጀው ታላቁ የአፍሪካ ሩጫ ላይም ተገናኝተን ነበር። አዎ ከሩጫው ባሻገርም የጥሩነሽ ዲባባ ቤተሰብና ስለሺ ስህንን ጨምሮ የኢትዮጵያ አየር መንገድ ቦርድ ስራ አስኪያጅ የነበሩት ግርማ ዋቄና የኢትዮ ጃዝ አባት ተብሎ የሚጠራው ሙላቱ አስታጥቄ ልዩ እውቅና የተሰጥበት ደማቅ ዝግጅትም ተዘጋጅቶ ነበር። ትክክል ነህ። በሙያቸው ለኢትዮጵያ ትልልቅ ስራ የሰሩ ባለሙያዎች የተከበሩበት ጊዜ ነበር። ከዛ ጎን ለጎን ደግሞ የተለያዩ ሰዎች በተለያዩ በጎ ስራዎች ላይ እንዲሳተፉ የሚጋብዙ አጋጣሚዎችም ነበሩ። ለምሳሌ ታስታውስ ከሆነ ቻች ታደሰ የምትመራው በጎ አድራጎት ድርጅት አንድ የትምህርት ቤት ቦርሳ ለአንድ ተማሪ በሚል መርሃ ግብር ላዘጋጀው የበጎ ስራ የገንዘብ ድጋፍም ሲሰባሰብ ነበር። አዎ ቻቺ ያው ቅድም ሲልም በተለያዩ የበጎ ስራዎቿ ትታወቃለች። አሁንም ያንን ስራዋን እንደቀጠለች ናት። ለምን እንደውም ዝግጅታችንን በእሷ ሙዚቃ አንጀምርም? ምን ይመስልሻል? በጣም ደስ ይላል። ኧረ ሸጋው ስምህ ማን ነው በርካቶች የሚያስታውሱት የሚወዱት ሙዚቃዋ ነው። ቻቺ ታደሰ እንግዲህ ትቀጥላለች። የታደሰ ረሸጋው ስምህ ማን ነው እያለች በምትጫወተው ቆየት ያለ ግን አሁንም ድረስ ተወዳጅ የሆነ ሙዚቃ ነው። ሰምተን የተመለስ ነው። በዚሁ ወደ መጀመሪያው መሰናዷችን እንለፍ። በአማራ ክልል የሚደርሱ ሰብአዊ መብት ጥሰቶች የተለያዩ የአማራ ተወላጆች ላይ መንግስታዊ ባልሆኑ ታጣቂዎችና በመንግስት ኃይሎች እየደረሱ ባሉ ጥቃቶች ካለፈው ዓመት ሚያዝያ እስከ መስከረም ባለው ጊዜ ውስጥ አስራ አንድ ሺህ ሰዎች መገደላቸውን እና ከመቶ ሺህ በላይ ሰዎች ደግሞ መታሰራቸውን የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ባወጣው ሪፖርት አስታውቋል። በዚህ ጉዳይ ላይ ከፌዴራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም ቀጥተኛ ምላሽ አላገኘንም። ሆኖም ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና ፋኖ በመባል በሚጠሩት የአካባቢው ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌዴራሉም ሆነ ከክልሉ መንግስታት እስካሁን የተገለጸ ቁጥር የለም። ግጭቱም ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራው ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቀው ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት ጥሰቶች በተለያዩ ጊዜያት አውግዟል። ከዛ በተጨማሪም የተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ ሰብአዊ መብት ተቋማት በተለያዩ ጊዜ የሚያወጧቸው ሪፖርቶችም በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል። ተከታዩ መሰናዷችን የሚሆነው ጥቃት የደረሰባቸውን የክልሉን ተወላጆች እንዲሁም ሪፖርቱን ይፋ ያደረገው የዘር ፍጅት ቅድመ መከላከል በኢትዮጵያ ዳይሬክተር ዶክተር ሰናይት ደረጀ አነጋግረሽ ያሰናዳሹ ዝግጅት ነው። ሰኢድ ተወልዶ ያደገው በኦሮሚያ ክልል ለም ወለጋ ዞን ውስጥ ነው። ከአጎቱና ከቤተሰቦቹ ጋር በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌም ውስጥ ይኖር ነበር። ከአስር ዓመት በፊት ትዳር ከያዘና ልጅ ከወለደ በኋላ ደግሞ ከቶሌ ቀበሌ በሁለት ኪሎ ሜትር ርቀት ላይ በሚገኘው ቤኒሻንጉል ጉምዝ ክልል ውስጥ በካማሺ ዞን ኢቡንጉዲ ቀበሌ ውስጥ ይኖር ነበር። ሰኔ 11 ቀን 2014 ዓ.ም በኦሮሚያ ቶሌ ቀበሌ እና በቤኒሻንጉል ጉሙዝ ኢቭን ጉዱ ቀበሌ በአንድ ቀን በደረሰ ማንነትን መሰረት ያደረገ ጥቃት ግን ሰባት የቤተሰቡን አባላትና ቤት ንብረቱን እንዳጣ ይገልጻል። አጎቴ ሚስት የአጎቴ ልጅ ከእነ ልጆቿ ነው ያለገችው። የአጎቴ ልጅ በተለይ አራት ልጆች እንደያዘችና ያለ ነው የሞቱት እሷን ጨምሮ አምስት የአጎቴ ሚስት እስከ የመጨረሻ ልጅ ዛ ሰባተኛ በቶሌ በኦሮሚያ ላይ አሁን የአማራ ማህበረሰብ ሆኖ ቤት እንኳን የለውም ተፈርሶ፣ ተቃጥሎ ተበ ምንም ነገር አታይም። ምክንያቱም መንግስቱን ሶስት አራት ጊዜ ጠየቅ በአካ አድርፈን የዘራነውን አዝመራን ብላ ቀጥታ ሊቀመጥልን በቦታው አስጊ ቀጠና ነው ያለንበታል። ሶስት አራት ጊዜ ጠየቅን፣ አልተቻለም። በቃ እኛ መጨረሻ ላይ አዝማራችንን ሰርተን ካበቃም በኋላ ከሶስት ጊዜ ጥቃት በኋላ ወጣን። አዝመራም ተነሳ ወሰዱ፣ ቤትንም አፈረሱ። አሁን ደግሞ ከፍተኛ ሁኔታ ችግር ስናለነ የኢትዮጵያ መንግስት በቶሌው ጥቃት የተገደሉ ሰዎች ቁጥር ሶስት መቶ ሰላሳ ስምንት መሆኑን አስታውቆ ነበር። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ አምስት መቶ ሶስት ንጹሃን ዜጎች መገደላቸውን አመልክቷል። መሐመድ በቤተሰቦቹ ላይ ጥቃት አደረሱ የሚላቸው ማህበረሰቡ ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች ሲሆኑ ቡድኑ ታጣቂዎቹ ይህን አይነት ጥቃት እንደማይፈጽሙ በተደጋጋሚ በመግለጽ በምትኩ መንግስትን ተጠያቂ ያደርጋል። ጥቃቱ ከመፈጸሙ በፊት በነበሩ ሁለት ዓመታት ሰዎች እየታገቱ ገንዘብ እንዲከፍሉ ይጠየቁ እንደነበር የሚያስታውሰው መሐመድ ለመንግስት ኃላፊዎችና የጸጥታ አካላት በተደጋጋሚ ያቀረቡት አቤቱታ ሰሚ በማጣቱ ቤተሰቦቹን እንዲያጣና እንዲሰደድ ምክንያት መሆኑን ይገልጻል። ጫካ ይወስዱ ነበር በፊት እዛ አካባቢ ከምንኖረው የአማራ ማህበረሰብ አንተ ማነህ ብለው ጫካ ይወስዳሉ። አንድ ግለሰብ ሀምሳ ሺ ብር እንዲከፍል ያስገጃሉ። ሀምሳ ሺ ብር እየተከፈለ አንድ ግለሰብ ሲለቀፍ፣ በሚቀጥለው ሳምንት ሌላ ግለሰብ አሁንም አግኝተው ወደ ጫካ ሲወስዱ ከዛ ውስጡ ሲብር አስገቡት መቶ ሀምሳ ሺ ብር እያለገባ አጠቃላይ እንደዚ የተደረገ ሁለት ዓመት ያህል፣ ለመንግስትም ሪፖርት እያደረግን መፍትሄ የለም። ሁለት አመት ያህል ከቆየን በኋላ እንዲያውም የአንድ ሰው ህይወት አራት መቶ ሺህ ብር ድረስ ገባ። መጨረሻ ላይ ግጭቱ ኛ መካከል ተፈጠረ። ይሄ ነገር ዘለቄታው እንዴት ነው? መንግስት ዝማ ነገር ተፈጠረ። የሁለት ልጆች አባት የሆነው መሐመድ አሁን የሚኖረው በተመሳሳይ ጥቃቶች ከተፈናቀሉ ሌሎች በሺዎች የሚቆጠሩ የአማራ ተወላጆች ጋር በደቡብ ወሎ ዞን ቃሎ ወረዳ ውስጥ ነው። እሱ እንደሚለው ከጥቅምት አስራ አምስት ሁለት ሺ አስራ አምስት ዓ ም ጀምሮ መንግስት ያደርግላቸው የነበረውን ድጋፍ በማቋረጡና መጠለያ ጣቢያዎቹን በመዝጋቱ በአንድ ወቅት ቤተሰባቸውን ያስተዳድሩ የነበሩ ሰዎች አሁን የሰው እጅ እያዩ ለመኖር ተገደዋል። በጣም ከባድ ነው ማለት በተለይ እዚያ ቦታ ተወልደን ወሎ አማራ ክልል ገብተን የምንኖር ማህበረሰብ በምንም ተአምር ይገናኝ ልና አልቻለም። ሁለተኛ እንደ ልቡ የሚኖር ሰው ይዞ ምግብ ስለምንስጠይ ይሄ ሲጀመር እንደሰው ም ሳስባት መሐመድ መሐመድ፣ ባለፉት ጥቂት ዓመታት በኢትዮጵያ የተለያዩ ክፍሎች በደረሱ ማንነትን መሰረት ያደረጉ ጥቃቶች አንድና ከዛ በላይ የቤተሰባቸውን አባላት ካጡ የአማራ ተወላጆች መካከል አንዱ ነው። የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ሰሞኑን ባወጣው ሪፖርት በኢትዮጵያ የተለያዩ አካባቢዎች በአማራ ተወላጆች ላይ ይደርሱ የነበሩ ጥቃቶች በመንግስት ኃይሎችም ታግዘው በክልሉም ላይ ጭምር መቀጠላቸውን አስታውቋል። ላለፉት ወራት በፌዴራል መንግስት እና ፋኖ በመባል በሚጠሩት የክልሉ ታጣቂዎች መካከል የተቀሰቀሰውን ግጭት ተከትሎ ከሚያዝያ ወር ወዲህ በክልሉ ከ11ሺ በላይ ሰዎች መገደላቸውን እና ከ100ሺህ በላይ የአማራ ተወላጆች ደግሞ አዲስ አበባን ጨምሮ በተለያዩ አካባቢዎች መታሰራቸውን ማረጋገጡን አመልክቷል። በእነዚህ ሪፖርቶች ዙሪያ የተቋሙን ዳይሬክተር ዶክተር ሰናይ ደረጀን አነጋግሬያቸዋለሁ። በቅድሚያ ተቋሙ መቼና ለምን እንደተቋቋመ ያስረዳሉ። ጂፒኢ መጀመሪያ እንደ ታስክ ፎርስ ቱ ታውዘንድ ኤይቲን መስከረም ላይ የቦራዩ በማነሰን ተኮራገጥ ስጠፋ ሲደረግ እንደ ታስክ ፖርሽን ግብረ ኃይል በዚህ ጉዳይ ላይ ከአማራ ማህበራትም በሌላም ደግሞ እንደዚሁ ይህንን ጉዳይ ሲከታተሉ ያሳሰባቸው ሰዎች ተገናኝተን ይሄ ነገር ማንነት ተኮር ስለሆነ ራሱ ወንጀሉ መከታተልና መጽሀፍ ያስፈልገዋል። ደግሞ ቤዝ የሆነው ብዙ ተርፎ ከተገኘም ሰዎች ያገኘነው መረጃ ምንድን ነው ማንነት ተኮር መሆኑ ቤታቸው ቀድሞ ማርክ ተደርጎ እንደነበረ የልዩ ምልክት ተደርጎበት እንደነበረ ስለሆነ ይህ እየተባባሰ በመምጣቱ ከዛውም አካባቢ ወደ ጌዲዮ አካባቢ ሲዳማም ውስጥ እንደዚህ ማንነት ጥቃቶች በተከታታይ ሲመጡ ከሥርዓቱ ጋር የተገናኘ ስለሆነ እና አሁን በግልጽ በጣም ወጥቶ የመጣ ነገር ስለሆነ ራሱን የቻለ ፎከስ አጎ የሚሰራ ግብረ ያስፈልገዋል በሚል በግብረ ኃይል መልክ ስንሰራ ቆይተን በኋላ ኖቬምበር በትዌንቲ ትዌንቲ ላይ ህዳር ሀያ ሀያ ላይ ግቡን የተመዘገበ ነን ፕሮፊት ሆነ ማለት ነው። በዚህ ሄድኳርተርነቱ አሜሪካ ሆኖ ግን አባላቶቹም ወለንቴር የማደረጉ ሰዎችም በዚህም በዓለም አቀፍ ደረጃ የሚሰራ ድርጅት ነው። ስያሜያችሁ ላይ እንግዲህ በኢትዮጵያ የሚፈጸሙ ዘርን መሰረት ያደረጉ ጥቃቶችን ላይ እንደምትሰሩ ነው የሚያመላክተው። እነዚህን ጥቃቶች የምትከታተሉት በአጠቃላይ ኢትዮጵያ ውስጥ ነው ወይስ እንዳየኋቸው ሪፖርቶች በአማራ ክልል ብቻ ነው? ይህ ሥርዓቱ ዘር ማጥፋትን የሚያባበስ እኛ ወይም ደግሞ እነሱ በሚል ይሄ ትርክቶች አንዱ ማንነት ከአንዱ የሚያጋድል እንደገና ሥርዓቱ ራሱ ኃይልን ተገና አድርጎ የራስ ወክለዋል የሚለውን ማንነት ለማግነን የሚሰራ ከራሱ ከስርዓቱ የመጣ ነው ብለን ነው ምናምን ነው። ማንም የተለየ የአንድ ማህበረሰብ ሌላው ላይ ተነስቷል ብለን አይደለም። የዚህ ሁሉ ችግሩ ስርዓቱ ነው በሚል ነው። ግን ኦብጀክቲቫችን ራሱ ሚሽኑ ላይ ወይም ተልእኳችን ላይ በተቀዳሚነት አሁን ሆኖ የተለያዩ ይሄ ችግሮች ሎካላይዝድ በሆነ ሁኔታ በብዙ ማንነቶች ላይ ቢደርስም ካለን ዳታ ግን ሲስተማቲካሊ ከስርዓቱ ራሱ ታርጌትድ ሆኖ የመጣ ማንነት የአማራ የዘር ማጥፋት ካለን መመዘኛዎች እየተደረገ ነው ብለን ነው ምናምነ። ይህም በዳታው ላይ ተመስርቶ ነው። እና ሌሎችም ደግሞ በተጓዳኝ የዘር ማጥፋት ደረጃም ያልደረሱ ግን ገና በመፈረጅ ወይም ደግሞ ዲስክሪሚኔት ወይም ተል በመለየት ደረጃ ያሉ ማህበረሰቦችም ለሚደርሰውን ጥቃት አብረን ፖርት እናደርጋለን እንደደረሰን ማለት ነው። ምሳሌ እንደ ምሳሌ የምናነሳቸው አሉ የአሁን ራሱ መጀመሪያ ላይ ኦፊሻሊ ክብራዊ ልሆኑ አብሮ መስራት ሲጀመር ቡራዩ ላይ የተደረገው ጥቃት ላይ ለምሳሌ በግንባር ቀደምነት ጋሞች፣ ጎራጌዎች ነበሩ። በጣም በተለይ ቡራዩ አካባቢ ጥቃት የደረሰባቸው ከዛ ወደ አሸዋ ሜዳ፣ አስኮ የተለያዩ ቦታዎች ደግሞ ወላይታዎች እና ሌሎችም ማህበረሰቦች እንደዚህ ታጌ በግንባ ቀደምነት ጋሞች ነበሩ ለምሳሌ እዛ ላይ ጥቃት ላይ የዋሉት በኋላም ደግሞ ሁለት ሺህ አስራ ዘጠኝ ኦክቶበር ላይ ወይም ደግሞ ጁን ሁለት ትዋንቲ ላይ እንዲህ ማንነት ተኮር አሰቃቂ ጥቃቶች በኦሮሞ ክልልና በደቡብ በደቡብም አካባቢ ተደርጎ ነበረ። በኋላም መተከልና ወለጋ ላይ በግንባር ቀደምነት አማራ ታጌት እንዲሆነ ቢሆንም አንዳንድ ቦታዎች ላይ ደግሞ ከሃይማኖትም ተኮር ነበረ። ኦርቶዶክስ ኦሮሞዎችም፣ ሌሎች ማንነት ያላቸው አታጌ ተደረጉበት ነበር። እንዲሁም መተከልና ወለጋም አሁንም አጌን አማሮች በግንባር ቀደምነት ታጌት ቢሆንም በርታዎች እና ሌሎች ማንነት ያላቸውም ጋምቤላ አካባቢ ውስጥ አኟኮች አታኮች ነበሩ እና ጦርነቱም ጋር ተያይዞ አዲስ አበባ ላይ የትግራይ ተወላጆች ፕሮፋይል እየሆኑ በሚያዙበትም ጊዜ እነዚህንም ሪፖርት እናደርግ ነበር። በቅርቡ በሚደርሱ ጥቃቶች ዙሪያ ወዳወጣችሁት ሪፖርት ልምጣና ከመቼ ጀምሮ ያሉ ጥቃቶችን ነው መመዝገብ የጀመራችሁት? ምን አይነት ጥቃቶች እና በምን አይነት ደረጃ ነው እየተፈጸሙ ያሉት? ያው ጥቆ ብዙ ቦታ ተዘግቧል። በቀጥታ በመንግስት መለዩ ልባሾች እየተደረገ ያለ የክልል ውስጥ ወረራ ለ ዘግይቶም ቢሆን የታወጀ ወደሚያስቸኳይ ጊዜ አዋጅ አለ ኤፕሪል አንድ ላይ ቢሆንም በተለያዩ ጥቃቶች የተጀመሩት መንግስት መር ጥቃቶች ግን ቆየት ብሎ ወደ ኦገስት አካባቢ የአስቸኳይ ጊዜም እንደዚሁ በህጋዊ ባልሆነ መንገድ ታውጆ እንግዲህ ትልልቅ የጦር ውሎች እየተዘገቡ ነው። የህግ ማስከበር በሚል ነው እየተደረገ ያለው። ግን ከምንሰማቸው ሪፖርት ከምናደረጋቸው ከድሮን አታክ ታንክ ጥቅም ላይ እየዋለ እና ባልተመጣጠነ መልኩ የጦር ወረራ በሚመስል መልኩ በጣም ብዙ ጦርነቶች እየተካሄዱ ነው። በዛ ምክንያት ጸራ ክልል ላይ ያንን ሪፖርት እናደርጋለን። ነገር ግን አዲስ አበባ አካባቢ በማንነት ተኮር የሚደረጉ ጥቃቶችን እንዲሁ ጎን ለጎን ደግሞ መተከል እና ወለጋ አካባቢ ለምሳሌ አሁን አርሲም እነዚህ ጥቃቶች ቀጥለዋለን። እሱን ሪፖርት እናደርጋለን። አሁን ኤፕሪል ላይ በቅርቡ የጀመረው ጦርነት ከተጀመረ አንድ ሺ ሀያ ሁለት በቦታ ከፍለን የት የት ተደረገ የሚለውን መረጃ ያለን ሲኖር በደፈናው ደግሞ በኮሚኒኬሽን አለመኖር ጠቅላላ ዴስቶለም የሞተ ሰው ቁጥር አስራ አንድ ሺህ ዘጠና ሶስት ነው። ከዛ አስራ አንድ ሺህ ዘጠና ሶስት ከደረሰን ቁጥር ላይ አንድ ሺ ሀያ ሁለቱ ደግሞ በስፔሲፊክ ሎኬሽን ያለን መረጃ። እነዚህ አሁን ያወጣ ነው ከጀመረው በኋላ ባለው ኤንጌጅመንት ያለንን መረጃ ያሳያል። ይሄ እንግዲህ በከፊል ነው፣ ለምን ኮሚኒኬሽን በየቦታው ስለተዘጋ በጣም ችግር አለ። ብዙ ሰው ታስሯል። ስለዚህ ብዙ መከራ ነው መረጃዎች እየደረሱን ያሉት ማለት ነው። አንድ ሺ ሰዎች መገደላቸውን የጠቀሳችሁት ቁጥር ለማን ነው ግድያው የተፈጸመው? በመንግስት አካላት የተገደሉ ናቸው ወይም ደግሞ የመንግስትን ኃይል የሚመስል መለዩ ለብሰው በገቡ በተለያየ ጊዜ አድማ ብተና ሊሆን ይችላል፣ ያሉ ከመበተኑ በፊት ሊሆን ይችላል፣ የመከላከያ ልብስ ሊሆን ይችላል። ግን የተለያዩ የሚደርሱን ዘገባዎች ምንድን ነው? በጣም ብዙ ውዝግባ አለ ይሄን በተመለከተ። ለማንኛውም ግን ያንን ወሮ ያንን ፎርስ ኦፊሻሊ ወይም ደግሞ መንግስት በሮ በሆነ መልኩ የመንግስትን ሎጂስቲክ ይዞ የገባ ሀይል ነው ሲቪሊያኖችን የገደለው ማለት ነው። ከሚያዝያ ጀምሮ እንዲሁ አሁንም ከመቶ ሺህ በላይ ሰዎች መታሰራቸውን ጠቅሳችኋል፣ እና መረጃውን ከየት ነው የምታገኙት? የኮሚኒኬሽን ችግር አለ፣ ስልክ በአብዛኛው አይሰራም፣ ኢንተርኔት ሙሉ ለሙሉ ተዘግቷል በክልሉ። እና መረጃ የምታሰባስቡት በምን መልኩ ነው? በማንነቱ አንድ ማህበረሰብ ጥቃት ሲደርስበት፣ የሆነ አዋርነስ ሌቨል ሲደርስ ተባብሮ ያን ነገር ለማጋለጥ ነው የሚሄደው እና በተለያዩ ህብረተሰብ ደረጃ ያሉ ይህንን አላማ ብለው ስለሚያምኑበት የኛ የጸረ ዘር ማጥፋት ትስስር ወይም ደግሞ አንቲጀኖሳይድ ኔትወርክ መሬት ላይ እንድንፈጥር አግዞናል እና እነዚህ ኦፊሰሮቻችን የሰብአዊ መብት ወይም ደግሞ የቅድመ መከላከል ዜና መስራት እንድንችል አርሊ ዋርኒንግ ኦፊሰሮች እንላቸዋለን። በተቻለ መጠን ይህንን ዘግቦ አብዛኛው ከተጎጂ ማህበረሰብ ውስጥ አብረው የጠፋባቸው በኛ ይቁም ሌላ እናድን በሚል ነው፣ አብረው ነው የሚሰሩት። በዛ ላይ ደግሞ የኢትዮጵያ ሎካል ሚዲያ ብዙኛው በሌላ ቋንቋ አይተላለፍ እንጂ በጣም ፍሎሪሽ ያደረገ ይህ ሰብአዊ መብት ረገጣ የሚቃወም ምናልባት ሳተላይት ላይ ያውጡ እንጂ በዩቲዩብም በተለያየ ሁኔታ የሚዘግቡ በጣም ተግተው የሚሰሩ የሎካል ሚዲያ ደግሞ ብሮድካስቲንግ ላይ የሚሰሩ ብዙ የተለያዩ ጋዜጠኞች አሉና እንደ ሁለተኛ ሌየር ኦፍ ቬሪፊኬሽን ለማድረግ እንሞክራለን። ግን በሶስተኛው ደረጃ አሁን ማንም ሰው የእኛን ሪፖርቶች አስተያይቶ ራሱ የኢትዮጵያ ሰብዓዊ መብት ኮሚሽን በመንግስት ራን የሚደረገው ራሱ በእኛ ሌቭል አንደርስትሚት ባልተደረገ ሁኔታ በፍጥነት እና ያለውን ኢንሲደንት ቶሎ ሪፖርት አያደርግ እንጂ ያው ያለባቸውንም ጫና እናውቃለን፣ በመንግስት ራን ስለሚደረጉ። ግን በሚገርም ሁኔታ ብዙዎቹ የሪፖርት ያደረግናቸው ኢንሲደንቶች በዛ ሁሉ ጫና ውስጥም ሆነው ትክክለኛውን ዴስቶል እና ማምን አረገ የሚለውን ሙሉ በሙሉ ማቅረብ ባይችሉ እንኳን ኢንሲደንቶቹ ማች በሚያደረጉ ሁኔታ የተደረጉ ነገሮች እነሱም ደግሞ እንደ ሶስተኛ ሊያል ቦክስ እያደረጉ ነው። ይህም ደግሞ ብዙም የውጭ ሰብአዊ መብቶችም ጋዜጦችም ሜይንስትሪም ሚዲያዎችም ያው የመንግስት ኮሚሽን ነው በሚል የተወሰነ እምነት ስለሚሰጡበት ማስተያየት ይቻላል። ቀደም ብዬ እንደጠቀስኩት ከመቶ ሺ በላይ ሰዎች መታሰራቸውን ነው በእናንተ ሪፖርት ላይ ጠቀሳችሁት። መንግስት ደግሞ በቅርቡ ይፋ ያደረገው በአስቸኳይ አዋጁ ግብረ ሀይል የታሰሩት ወደ ሰባት መቶ አካባቢ አካባቢ የሚሆኑ ሰዎች መሆናቸውን ተናግሯል። ቁጥሩ እንግዲህ በጣም ትልቅ ሰፊ ልዩነት ነው ያለው እና እነዚህ ሰዎች የት ነው የታሰሩት? ምክንያቱም በጣም ብዙ ቁጥር ነው። የአያያዛቸውን እና ያሉበትን ሁኔታ የምታጠሩበት መንገድ አለ አሁን በተለይ በብዛት ሰው በፊት ለፊት ሚያውቃቸው ስለ ሰብአዊ መብት ስላለው ትልቅ ይሄ ችግር በማንነት ላይ ያተኮረ ጥቃት የዲሞክራሲ አለም ነው በአብዛኛው ብዙ ቶፒኮች ላይ የሚናገሩ ሰዎችን የታሰሩ የነሱ የነሱ የታወቁ ቦታዎች ቻርጅም ሆነው እስም ወቶላቸው ፍርድ ቤትም እየተመላለሱ እየተከታተሉ ያሉበት ስለሆነ የሚታወቁ ቦታዎች ናቸው። በጣም እንግዲህ ኢመንቶቹ ናቸው ጠቅላላ ከታሰሩት ውስጥ በአንጻሩ ደግሞ የማጎሪያ ካምፕ በሺዎች የሚቆጠሩ ያልታወቁ አንዲስ ክሎዝ ቢሆኑ ቦታዎች ሁሉ አዲስ አበባ ውስጥ ብቻ ሳይሆን አዲስ አበባ አካባቢ ኦሮሞ ክልል ውስጥ አስፋራስ ደቡብ እስከ አርባ ምንጭ ድረስ አፋር ውስጥ አዋሽ አርባ፣ የተለያዩ ቦታ ኤርትራ ቦርደር አፋር ክልል ውስጥ ድረስ በተለያዩ ቦታዎች፣ በጣም ከሙቀት እስከ በጣም ብርድ ያለባቸው አካባቢዎች፣ አንደርግራውንድ እስከ ውጪ ለመንግስት ሰውን ለማሰር ተብሎ ያልተሰሩ ስትራክቸሮች፣ የኢንዱስትሪያል ፋክቶሪ ስቶሬጆች፣ እነዚህ ሁሉ የተለያዩ መንገዶች በመጠቀም በጣም በብዙ ሺዎች ያሉ ታስረው እንደሆኑ ሊክድ የሆኑ ቪዲዮዎችን በመውጣታቸው ሊጋለጥ ይችላል። ምናልባት ከዛም በተለያየ ምክንያት አምልጠው የወጡ ወይም ደግሞ በተለያየ በአንዳንድ ቦታ ባሉ አሳሪዎች አዘኔታ ተለቀው እንዲወጡ የተደረጉ ሲናገሩት የነበረው ሲሰነዱ የነበሩ ነገሮች ሙሉ በሙሉ ተክደው የነበሩ በመንግስት አካላት ማለት ነው። ያው እነዚህ ሊክድ ቪዲዮዎች በመውጣታቸው ኢቨን እንደውም ቱ ፖይንት ወረርሽኝ ቀድመን ወረርሽኙ ሳይወጣ በፊት ካየናቸው አንዳንድ የሜዲካል ጊር ያደረጉ ሰዎች ሊክድ የሆኑ ፎቶዎች ላይ በማየት ወረርሽኝ ሁሉ ሳይከሰት አይቀርም የሚል ነገር ሪፖርታችን ላይ ወጥተን ነበረ እና ወዲያው እሱም ራሱ መረጃ ወጣ። ያው በግልጽ ብዙ ቦታ ኢቨን የተባበሩ መንግስታትም ሌሎችም ኢንዲፐንደንት በሆኑ ገለልተኛ የሰብአዊ መብት አካላት ዘገባው ሊቀርብ ይችላል። የተለመደ ነው። መንግስት ብዙ ጊዜ እነዚህ ነገሮች ከበራቅ ለማድረግ መሞከር፣ ግን በእውነትም እየተደረገ ያለ ከፍተኛ የሆነ አሰቃቂ ማንነት ተኮር ማጎር ማሰቃየት እስከ መግደል ያለ ሕግ ኤክስትራ ጁዲሻል ክሊንግ እየተደረገ እንደሆነ ነው እኛ ያለን ተጨባጭ ማስረጃ ማለት ነው። ጥቃቶችን ከመመዝገብ በተጨማሪ ሬድ አለርት እያላችሁ ደግሞ ወደፊት ጠቁማላችሁ እና እነዚህን ሊፈጸሙ የሚችሉ ጥቃቶችን ቀድማችሁ የምታውቁባቸው መንገዶች ምንድን ናቸው? መስፈርት ውስጥ ምንድን ነው ጥቃት ሊፈጸም ነው የሚያስብላችሁ እና ለማን ነው ሬድ አለርቱን የምትልኩት? ኦረዲ እንደዚህ አይነት ጥቃቶች የሚካሄድባቸው ቦታዎች አሉ። አንዳንዱ ቦታ ዝም ብሎ ፍሌር ያደርጋል፣ ግን በተከታታይ ደግሞ የምንከታተላቸው ላይ እንደመተከል፣ እንደወለጋ በተለያየ ጊዜ ጥቃት የሚደረግባቸው ደቡብ አካባቢ ያሉ ቦታዎች፣ የአዲስ አበባ ዙሪያ በማንነት ተኮር ጥቃቶች አሉ እና እነዚህ ሆትስፖት ኤሪያዎች ላይ ሁልጊዜ የምንከታተላቸው የምንከታተላቸው ኢንዲኬተሮች አሉ። ብዙ ጊዜ ቀድሞ ሚሊሻንም ሆነ ማንንም ትጥቅ የማስፈታት ስራ ይሰራል። ወይም ደግሞ ቀደም ብሎ የስልክ ማጥፋት መብራት የማጥፋት ቀደም ብሎ እንደዚህ በጣም በተደጋጋሚ የተጠቁ ማህበረሰቦች የሚያዋቸው ኢንዲኬተሮች አሉ። ላይክ መከላከያ ፖስትድ ሆኖበት የነበረ ቦታ ከሆነ ቀድመው እያለምንም ምክንያትና ዋርኒንግ ተነስተው እንዲወጡ ይደረጋል። ቦታው ለጥቃት ተጋላጭ በሆነ ሁኔታ ንግግር ምንም አይነት ወይ መንገድ እንዲዘጋ ይደረጋል። እነዚህ እነዚህ ነገሮች እና መጨረሻ ላይ ደግሞ አክቹዋሊ ያጥቁ የመጡ ፎርሶች እየተጠራሩ ቦታ ቦታ ሲይዙ ይህንን ቀድመን ነው የምንናገሩ እነዚህም ፓተርኖች አሁን አሁን ደግሞ በተሻለ ሁኔታ ቴክኖሎጂን በመጠቀም የሳተላይት ሜሎችንም በማየት ከሆነ እንደዚህ የፎርስ ቢልድ አፕ ወይም ደግሞ የአጥቂ ኃይል የማከማቸት ነገር ሲኖር ቀድመን አለርት የምናወጣው በሚያሳዝን ሁኔታ ከዘጠና አራት ፐርሰንት በላይ ሬድ አለርት ብለን ያወጣናቸው ወደ አትሮሲቲ ሪፖርት ተቀየሩ። እንደገና ሪፖርት እናደርግባቸዋለን። እነዚህን ይዛችሁ ከኢትዮጵያ ወይም ከዓለም አቀፍ ሰብአዊ ተቋማት ጋር ለመስራት ሞክራችኋል? በጣም ነው የምንሞክረው። ብዙ ጊዜ እነዚህ ሰብአዊ መብት ድርጅቶች ኢንዲፐንደንት ነው ተብሎ ስለሚታመን ኢንተርናሽናል ኢንቮልቭ የሚያደርጉ ሰብአዊ መብት የዓለም አቀፍ ሰብአዊ መብት ድርጅቶች ወይም ደግሞ የሌላ ሀገር ሚዲያዎች ቢዘግቡት ሞክቶ አማኒነትን ይወስዳል። አሁን አሁን የበለጠ ሪኮስቶች ይመጡልናል። የሪፖርት ስለ ሪፖርቶቻችን ሰብአዊ መብት ድርጅቶች ብቻ ሳይሆኑ የታላላቅ ሀገራት የውጭ ጉዳይ ክፍሎችም አንዳንድ ጊዜ ማብራሪያ ይጠይቁናል። አንዳንድ ጊዜ ቬሪፊኬሽንም ለማድረግ እንደገና ሞርዳታ እንድንልቅላቸው ያደርጋሉ። የመንግስታቱ ምክር ቤት ያቋቋመው ሰብአዊ መብት ጥሰት መርማሪ ቡድን ጊዜው አልተራዘመምና አለመራዘሙን እንዴት አያችሁት? ይሄ ኮሚሽን በአንድ በኩል በመቋቋሙ በጣም ደስተኛ ነበር። ሲቋቋም ያው ኮሚሽኑ በጣም ማንዴቱ የተያያዘው በሰሜን ኢትዮጵያ የነበረው ጦርነት የትግራይን፣ የአማራና የአፋርን ክልሎች በተገናኘ ከጦርነቱ ጋር የተገናኙ ወንጀሎችን ኢንቨስቲጌት ለማድረግ ነበረ። ከፍተኛ የሆነ አድቮካሲ በማድረግ ደግሞ፣ ምክንያቱም ጦርነቱ ኖቬምበር አራት ሀያ ሀያ ላይ ቢጀምርም ከዛ በፊት ከሁለት አመት በፊት ጀምሮ ከሁለት ሺህ አስራ ስምንት ጀምሮ እንዳልኩት የተለያየ ማንነት ተኮር ጥቃቶች ደግሞ በተለያየ ሁኔታ ምንም ጦርነት ባልነበረበት ሁኔታ ሲካሄደ ስለነበረ ትልቅ ፑሽ ተደርጎ ማንዴቱ ቢያንስ እንግዲህ ሌሎች የኦሮሞ ከተሞች ላይ የተደረገውን ባይጨምርም መተከልን፣ ወለጋንና ደግሞ ሰሜን ሸዋ አማራ ክልል ውስጥ ያቃየ እንደተደጋጋሚ የተቃጠለችውን ከተማ ታሳቢ በማድረግ ማንዴቱ እነሱን ጂኦግራፊክ ኤሪያዎች ከጦርነቱ ባልተገናኙ ሁኔታ እንዲጨምር ተደርጎ ነበረ። እሱ ጥሩ ሆኖ ሳለ ግን የተለያዩ ክፍተቶች አይተንበት ነበረ። ለምሳሌ ለመጀመሪያው አድቫንስ ሪፖርት በሁለት ሺ ሀያ አንድ ሴፕቴምበር ላይ ያቀረቡት መሰረት በጀት ተሰጥቶ የነበረው ከጦርነት ጋር ሌትድ ለሆነው ብቻ ለሆነ በጀት ስላልተመደበ ኢንቨስቲጌት አለመደረጉ አንዱ ያሳዘንን ጉዳይ ነው። ሌላ በበቂ ሁኔታ ደግሞ አማራና አፋር ክልል ላይ የተደፈሩ ሴቶች ኢንቨስቲጌት አሁንም አልተደረገም ነበር። የነሱ ጉዳይ አብዛኛው ኦፍኮርስ እነሱም እንደ ቻሌንጅ ያቀረቡት መንግስት እውቅና ስላልሰጣቸው ሊገቡ አልቻሉም። እውቅና ሰጥቷቸውም ዳታ ቀጥታ አልሰጣቸውም መንግስት በት በተለይ በኩል ግን የነበረው ጊዜያዊ መንግስት ቀጥታ ዳታ እንደላከላቸው ተናግረዋል ማለት ነው። እና እነዚህ የፈጠሩት ክፍተቶች ወንጀሎቹ በእኩል ሁኔታ ያለ ባያዝ እንዳይዘገቡ አድርጓል። በመጨረሻም ግን ይሄ ክፍተት ቢኖርም ከነን ኢንቨስቲጌሽን በጣም ያስፈልጋል። ሁሉም ቦታ ማንም ላይ የደረሰው ወንጀል በእውነት በገለልተኛ አካል ተጣርቶ ገለልተኛ አካል ደግሞ የምንፈልግበት ምክንያት ያው መሬት ላይ ያሉት ተቋሞች በነጻና ገለልተኛ በሆነ ሁኔታ እንዳይንቀሳቀሱ ከፍተኛ ጫና ስለሚደረግባቸው ነው። ስለዚህ ይህን በዚህ እንስማማለን ሁላችንም። ብዙዎቹ ኢንተርናሽናል ሰብአዊ መብት ድርጅቶች አሁንም በሚያሳዝን ሁኔታ ከፍተኛ ባያዝ አላቸው። ብዙ ቦታ አሁንም እየተደረገ ያለውን ጦርነት፣ በፊት የነበረውን ጦርነት በሚዘግቡበት ልክ እየዘግቡ አይደለም። ግን እያስረዳን እየወተወትን ያለ ነው እንደዚህ አይነት መካኒዝም አሁንም ቢሆን የምንትወው ነገር አይደለም። የተባባሰ ነው እንጂ የቀነሰ የመጣ ነገር ስለሌለ ሁሉም ወንጀሎች በገለልተኛ በሆነ አካል የተሻለ ታይም ላይኑን ከቨር የሚያደርግ ስኮፕም እንዳለ ኢትዮጵያን ከቨር የሚያደርግ መካኒዝም ተቋቁሞ እንዲያይ እንደገና እንዲቋቋም እንዲወታጉትልን አብረን እንደምንሰራ እኛም ደግሞ የዩናይትድ ኔሽን ዳታዎችንም ሪፖርቶችንም በመላክ ወደዛ አቅጣጫ ለመሄድ ሀገራትንም ተመድንም እንደዚሁ ደግሞ ሰብአዊ መብት ኦርጋናይዜሽኖችንም እንዲህ አይነት እድሎችንም ስናገኝ ሚዲያዎችም ላይ የቀረብን ሞትበታችን እንቀጥላለን ማለት ነው። ምክንያቱም ፍትህ ላይ ያልቀረበ እንደዚህ አይነት ወንጀል ደግሞ ተደጋግሞ እንደሚፈጸም ከዚህ በፊት እንደዚህ አይነት የማንነት ተኮር ጥቃቶች የተደረጉበት ቦታዎች ላይ ሁሉ አይተናል፣ እና ያለው እድል አንድና አንድ ብቻ ነው፣ ፍትህ እንዲሰፍን መታገል ነው። በዚህ ጉዳይ ላይ ከፌዴራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም እስካሁን ቀጥተኛ ምላሽ አላገኘንም። ምላሽ ካገኘን በድጋሚ የምንመለስበት ይሆናል። ሆኖም ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና በአካባቢ ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌዴራልም ሆነ ከክልሉ መንግስታት የተገለጸ ቁጥር የለም። ግጭቱን ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራ ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቆ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት እሰቶች በተለያዩ ጊዜያት አውግዟል። በተጨማሪም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የሰብአዊ መብት ተቋማት በተለያየ ጊዜ ባወጧቸው ሪፖርቶች በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዳችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ አት ቪኦኤ አማሐሪክ የፌስቡክ ሃሽታግ ቪኦኤ አማሐሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የስራ ሰጪና ተቀባይ አገልግሎት ወይም አውትሶርሲንግን ይመለከታል። በኢትዮጵያ ለዘርፉ በቂ ድጋፍና ማበረታቻ ከተሰጠ የስራ ሰጭና ተቀባይ ወይም አውትሶርሲንግ አገልግሎት ድርጅቶች በርካታ የውጭ ምንዛሪ ማስገኘትና ለበርካቶችም የስራ እድል መፍጠር እንደሚችሉ በዘርፉ የተሰማሩ የስራ ኃላፊዎችና የአፍሪኮም ቴክኖሎጂስ መስራችና ዋና ስራ አስፈጻሚ አቶ ባህሩ ዘይኑና የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ዘውዴ ተናግረዋል። የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግ በተለይ ከኢንተርኔት መስፋፋት ጋር አብሮ እየተስፋፋ የመጣ የአገልግሎት ዘርፍ ሆኗል። የመንግስት የንግድና የአገልግሎት ድርጅቶች የስራ ሸክምና ወጪን ለማቃለል ስራዎቻቸውን በቀላሉ በአነስተኛ ወጪና በጥራት መስራት ለሚችሉ የሀገር ውስጥና የውጭ ሀገር ድርጅቶች ይሰጣሉ በዘርፉ አገላለጽ አውትሶርስ ያደርጋሉ። ለመሆኑ የኢትዮጵያ የአውትሶርሲንግ አገልግሎት ምን ይመስላል በሚለው ሀሳብ ዙሪያ ደረጃ አቶ ወንዶ ሰነንና አቶ ባህሩን አነጋግረ ወደ አሰናድሀው ዝግጅት እንለፍ። ለመሆኑ አውትሶርሲንግ የስራ ዘርፍ ማለት ምን ማለት ነው? የሚሰጠውስ አገልግሎት ምንድን ነው? በዘርፉ የተሰማሩት የአፍሪኮም ቴክኖሎጂስ መስራችና ዋና ስራ አስፈጻሚ አቶ ባህሩ ዘይኑ ይህን ያስረዳሉ። አውትሶርሲንግ የምንለው አሁን አንድ ኩባንያ መሰረታዊ የሚሰራው ስራ አለ። ከመሰረታዊ ስራ ውጭ ያሉትን ያንን ስራ ሊሰራለት የሚችል ኩባንያ ይፈልጋል። ለምሳሌ ማ ሪሶርስ ወይም የሰው አስተዳደር ስራ ቢኖረው ለሌላ ኩባንያ የሰው አስተዳደር ላይ ስፔሻላይዝ ላደረገ በዛ ስራ ላይ እውቅና ላለው ይሰጣል። ፔሮል ይባላል። ይሄ ደግሞ እስ ክፍያ ለዛ ኩባንያ ፔሮል የመስራትን ስራ ሌላ ኩባንያ አውጥቶ ሊሰጥ ይችላል። ጥበቃ ሊኖር ይችላል። የሴኪሪቲ ስራዎች ጥበቃ መስሪያ ቤቱን ጥበቃ የሚያደርግለት ራሱ ቀጥሮ ምን ብሎ እንትን ከሚያደርግ እንደዚህ አይነት አገልግሎት ለሚሰጥ የጽዳት አገልግሎት ከዛ ስንሄድ ደግሞ ቴክኖሎጂ አገልግሎት አገልግሎት እሱ ጋር የሰው ሀይል ላይኖሩ ይችላል እና ያንን ለሚሰሩ ኩባንያዎች የሚሰጥበታል። አሁን የእኛ ዘርፍ ስናየው ቴክኖሎጂ ነክ የሆኑ ነገሮች ይህንን ስራ ለመስራት ለሚችሉ ኩባንያዎች አውጥቶ በመስጠት ስራውን የተቀላጠፈ አድርጎ የሚሰራበት መንገድ ማለት አውትሶርስ አድርገው እንደማለት። ኢትዮጵያ ውስጥ ይህን መሰሉን አገልግሎት የሚሰጡ በጣት የሚቆጠሩ ድርጅቶች ቢኖሩም በተለይ የውጭ ስራ ሰጪዎችን በመቀበል የፈቃድ አሰጣት ችግር ስለነበር ዘርፉ ገና ያልተስፋፋ መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ እንድሰን ዘውዴ ይናገራሉ። አገልግሎትን ከሀገር ውጭ መስጠት ኤክስፖርት ማድረግ የሚለው ለምርት አቅርቦት ብቻ የተተወ በመሆኑ በዘርፉ ለመስራት አስቸጋሪ ሆነው መቆየቱን 14 ዓመት ቆይቷል የሚሉት ድርጅታቸውን ጠቅሰው ፈቃድ መሰጠት ከተጀመረ ገና አንድ አመት ነው ይላሉ ወንድሰን። አሁን የቢዝነስ ላይሰንሱ ኖረ አውትሶርሲንግ በሚል ስም ቢዝነስ ላይሰንስ ማውጣት ተችሏል። አሁን ሲንስ አንድ አመት ጀምሮ እስከ ዛሬ ሁሉም ሰው ሶፍትዌር ዴቨሎፕመንት አውትሶርሲንግ ላይ የሚሰራው ሶፍትዌር ዴቨሎፐር ዴቨሎፐር ብሎ ነው። ላይሰንሱ በኋላ የቫት ጭቅጭቅ የምን ጭቅጭቅ አለው። ምክንያቱም ኤክስፖርተር ስለሆነ ሬኮግናይዝ ስላልተደረገ የእኛም ለምሳሌ የዳታ ቤዝ ማኔጅመንት እንደዚህ በሚል ነው ለምሳሌ የነበረና አንድ ላይ የዳታ አናሊቲክሳችን ላይ ላለን ፈቃድ እንደዚህ እንደዚህ እየተባለ የኮል ሴንተር ሰፖርትም እንደዚህ አንዳንድ አንዳንድ ድርጅቶች አሰሪ እና ሰራተኛ አገናኝ የሚ ፈቃድም ያላቸው አሉ እና በኋላ ታክስ ፕሮክላሜሽን ላይ አንዳንድ ችግር ያጋጥማቸዋል እና አሁን ለውጭ ሀገር ሰርቪስን እንደ ሰርቪስ የመላክ ሪኮግናይዝ ሆነዋል። ሚኒስትር ኦፍ ኢኖቬሽንም እንደ አንድ ፕራዮሪቲ ኤሪያ አድርጎ ወስኖበታል። ከፒላሮች ውስጥ አንዱ ለኔክስት ፋይቭ የርስ የሚሰጧቸው ፕራዮሪቲዎች ላይ እና ስለዚህ አሁን አሁን ጥሩ ትራክሽን አለ እና ግን ኦፍ ኮርስ ብዙ ይቀረዋል። በዚህ ሳምንት በዱባይ ለሁለት ቀናት የቆየ ዓለም አቀፍ የቴክኖሎጂ አውደ ርዕይ ወይም ኤክስፖ ተካሂዷል። በዚህ ዝግጅት አፍሪኮምን ጨምሮ በዘርፉ የተሰማሩ ሶስት የኢትዮጵያ ቴክኖሎጂ ድርጅቶች መሳተፋቸውን የገለጹት አቶ ባህሩ የዝግጅቱን ዓላማ እንደሚከተለው ይገልጹታል። አዎ ዝግጅቱ በአጠቃላይ ይሄ ግሎባል የቴክኖሎጂ ሳምንት ተብሎ በዱባይ ከአርባ አንድ አመት በላይ እየተዘጋጀ ያለ የኤግዚቢሽን ነው። ብዙ ጊዜ ያው ኢትዮጵያኖች ጎብኚዎች ነበርን። በዘንድሮ እና በባለፉ አመት ጀምሮ ኤግዚቢት እያደረግን ነው የምንሰራቸውን ስራዎች ለሌሎች አለሞች በቴክኖሎጂ ምን ምን ስራዎች መስራት እንደምንችልና አውትሶርስ እንዲያደርጉልን ኢትዮጵያ ውስጥ ታለንት እንዳለ ያን መስራት የሚያስችል ኢንፍራስትራክቸር ታለንት እንዳለ በመግለጽ ያለንን አቅም የምናሳይበት ነው። በዘንድሮ አመት ሶስት ኢትዮጵያውያን ካምፓኒዎች አፍሪኮም ቴክኖሎጂስ፣ ኢቴክ እና ኤምኤምዋይሲ ቴክ የሚባሉ ኩባንያዎች ኤግዚቢት እያደረጉ ይገኛሉ። ከዚህ አውደርእይ ወይም ከዚህ ኤክስፖ ምንድን ነው የምትጠብቁት? አሁን ብዙዎቻችን እዚህ ያለን ኩባንያዎች ከአሜሪካ ደንበኞች አሉን፣ ከአውሮፓም ከኤዥያም፣ ከአፍሪካም ደንበኞች አሉን። ያው የደንበኛ ቁጥሮቻችን እንዲያድጉልን እንፈልጋለን፣ ምክንያቱም ትልቅ ስራ የሚፈጥር ኢንዱስትሪ ነው። አንደኛ ስራ ይፈጥራሉ፣ ሁለተኛ ለሀገሪቷ የውጭ ምንዛሬ የሚያመጣ ትልቅ ኢንዱስትሪ ነው። እዚ አፍሪካ ውስጥ ሌሎችም በዛ ኤሪያ ላይ የሚሰሩ አሉ። እነሱም ተወዳዳሪ በመሆን ኢትዮጵያ ልሰጠው የምችለውን፣ ኢትዮጵያ ለምንድን ነው አውትሶርስ የምታደርጉት የሚለውን ጀስቲፋ አድርገን የበለጠ ገበያችንን ለማስፋት ነው የመጣ ነው። ከጎብኚዎቻችሁ ምን ምላሽ አገኛችሁ? ያገኘ ነው ምላሽ፣ በጣም በጣም ጥሩ ነው። ምክንያቱም አንደኛ ብዙ ጎብኚ ነው የነበረው ከሰባቶቱ ሀምሳ ሺህ በላይ ጎብኚ ነው ያገኘ። የመጣው ብዙ ጎብኚ ስለነበር ብዙዎቹ ስለ ኢትዮጵያ በቴክኖሎጂ መስክ ብዙ እንትን አልነበራቸውም። ስለዚህ ምንድን ነው ምንድን ነው የምንሰጡን፣ ዋጋችሁ ምን ይመስላል? ምናምን የሚሉት አሉ። ያን ዋጋችንን ልንሰጡ የምንችለው አቅም ሰዲ ሲያዩ፣ ያው ብዙዎቹ ያው ከኮቪድ በኋላ ብዙ ኩባንያዎች ተደልቆቹ ዋጋ የመቀነስ የቀነሰ ቪዛ ሰርቪስ የሚያገኙበትም በፊት እነ ህንድ እነ ፊሊፒንስ እነ ባንግላዴሽ ጋር የነበረው እንትን ኤክስፔንሲቭ ውድ እየሆነባቸው ስለመጣ አፍሪካን እንደ አማራጭ እያዩ ነው ያሉት። ከእነዚያ አፍሪካ ሀገሮች ደግሞ ኢትዮጵያን እንደ አማራጭ እንዲያዩ ነው። እነ ህንድ አካባቢ ብንሄድ በሚሊዮኖች የሚቆጠር ስራ የፈጠሩበት ዘርፍ ነው። ኢትዮጵያ ውስጥም አሁን ያለን ኩባንያዎች በሺዎች አሉ፣ ግን ይሄ ወር በአስር ሺዎች በመቶ ሺዎች እያደረገን ልናሳድገው እንፈልጋለን። ምን ምንድን ነው እናደርግላቸዋለን የምትሏቸው? በጣም ጥሩ አንዱ ያው ሶፍትዌር ነው ሶፍትዌር ዴቨሎፕ የማድረግ ነው የተለያዩ ቴክኖሎጂዎች አሉ ያንን ዴቨሎፕ የማድረግ አቅም እንዳለ ፍላጎታችሁን ከሰጣችሁ ዴቨሎፕ እናደርገው ያው ቴስት አድርገው አይተው ስለሆነ የሚገዙ የለም አሁን ኢቨን እኛ ሀገር ላይ እስከ አርቲፊሻል ኢንቴሊጀንስ ዘላተስ ቴክኖሎጂ እስካለው ድረስ መስራት የሚችሉ ልጆች አሉን ያው ብዙ ሀገሪቷ ላይ ያሉ ትምህርት ካየን ሰባ ፐርሰንቱ ሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ ነው የሚማሩ ስለዚህ ብዙ ማንፓወር ሞሮፍ ከቴክኖሎጂ ሪሌትድ በሆነ ነው ሰለጠኑ ያሉት። ከዚህ ጋር የተያያዘ በተለይ መንግስታት ላሉ ሰርቪሱን የመግዛት ለምሳሌ የዱባይ መንግስታት እንዲህ አይነት አገልግሎት እንደምንሰጥ ኤክስፒሪንስ እናደርግባቸው የታለንት ወይም የሰው ሀይል እንደሚፈልጉ የነገሩን አሉ። ኩባንያዎች አሉ የተለያዩ ኩባንያዎች መጥተው እኛም ሄደን ይህን ነገር እንሰራለን ስንል ከኛ ጋር ለመስራት ፍቃደኝነት ያሳዩ አሉ። በተለይ ልምዳችንን ካዩ በኋላ ማለት ነው እና እንዲህ ዓይነት መድረክ መጥቶ ራስን መግደጽ በጣም ትልቅ ጠቀሜታ አለው። ውጤታማ ነበር ማለት ይቻላል። የቴክኖሎጂ ባለሙያዎቹ ኢትዮጵያ ስራን በመቀበል በኩል ከፍተኛ ወጪን በቆጠበ መልኩ ለውጭ ድርጅቶች የተሻለ አማራጭ መሆን ትችላለች ይላሉ። ለምሳሌ ክፍያን አስመልክቶ ምን ያህል ለውጥ ይኖራል ተብለው የተጠየቁት አቶ ወንደሰን እንደሚከተለው ያብራራሉ አሁን እንደ ሴክተሩና እንደ ሰዎች ሲኒዮሪቲ ነው። ለምሳሌ አንድ ለምሳሌ የሶፍትዌር ዴቨሎፕመንት ሴክተር ላይ ህንድ እስከ አርባ ዶላር በሰዓት እስከ ሀያ አምስት ዶላር በሰዓት ያደርጋሉ ያሰራሉ። ኢትዮጵያ እስከ አስራ ስምንት አስራ አምስት ዶላር በሰዓት ያሰራሉ። ብዙ ነው ለውጡ። ምክንያቱም እያሰብን ያለ ነው አንድ ሺህ ሰው ሁለት ሺህ ሰው አድርገ ስታስበው አውትሶርስ የሚያደርጉት ድርጅቶች የሚያስቀሩት ገንዘብ ከሚሊዮን ዶላር በላይ ሊሆን ይችላል። ለምሳሌ እንደ ህዝቡ ብዛት፣ እንደሚቀጠረው ሰው ብዛት የሚወስድ ነው። ሌላውም ሴክተር ላይ እንደዚሁ እስከ አስር ዶላር በሰዓት ድረስ በወርዶ ይሰራል። ትናንሽ ደግሞ አነስ ያለ የቨርቹዋል አሲስታንት አዲስ ግራጁዌት ያደረጉ ወይም ከቤታቸው ሆነው ሰዎች መስራት የሚችሉትን እስከ ሰባት ስምንት ዶላር በሰዓት ድረስ ይሰራል እና ኖርማል ይሄ ለውጭ ሀገር ሚኒመም ዌጅ ተብሎ ነንስኪልድ የሆኑ ሰራተኞች የሚሰሩት ስራ በዛ በሚከፍሉት ደረጃ መክፈል ይችላሉ። ወደዚህ አውትሶርስ ያደርጉ ማለት ነው። ስቲል ግን ደግሞ ለኢትዮጵያውያን ሰራተኞች ካለው አማካኝ ደሞዝ ጣራ በላይ ይከፍላል። የኛ ኢንዱስትሪ እና በሁለቱም በኩል ማሸነፍ ይቻላል ማለት ነው። እንግዲህ ውጭ ላሉት ነው አብዛኛውን የምሰሩት አይደለም። ኦልሞስት ኤክስክሉሲቭሊ ኦኬ እንግዲህ ስሰሩ ዶሮ ዶሮ በአገሪቱ ኢንተርኔት እና በሌሎች ዲጂታል ወይም ቴክኖሎጂ ኢንፍራስትራክቸር ላይ እየተመሰረተ ነው የሰጡት አገልግሎት እና ምን ያህል ብቃት አለው? ምን ያህል አስተማማኝ ነው? እንደ ሴክተሩ ነው። አሁን ሁለት አይነት አለ። አሁን የኮል ሴንተሩ እና የሪል ታይም ዳታ ኢንትሪ ሰርቪስ ሲሆን ሪላይብል ኢንተርኔት ይፈልጋል። በየሰዓቱ ኤቭሪ ሚኒትስ ኦፍ ደይ ኢንተርኔት ይፈልጋል። አሁን ለምሳሌ በእኛ አንድ ሌላ የኛ ሜምበር የሆነ የሚምስዋይ ቴክ የሚባል ድርጅት አለ። ላለፉት ሶስት አመታት የኢንተርኔት መቋረጥ አጋጥሞ ነው አያውቅም። ለምሳሌ ምክንያቱም በአንድ ዊድ ትልቅ በአንድ ዊድ ዝም ስለሚኖረን ኢትዮ ቴሌኮም ጋር ከስተመር ሪሌሽንሽፕ ማኔጀር አሳይን አድርገውልናል ኦልሬዲ እና ችግር ሲኖር እንኳን የኢንተርኔት ችግር ሲኖር ራይት ወይ እንዲፈታ አድርገውልን ባክፕ ላይን አድርገውልናል። ስለዚህ አሁን እየሰራ ነው። አሁን ከዚህ በፊት በጣም እንቸገር ነው። ሁለት ሶስት ዓመት በፊት ብዙ ከደንበኞቻችን ጋር በመጣላት ከደንበኞች ጋር ሉዝ እናደረግ ነበር ብዙ ክላይንቶች። አሁን ግን ለእንደዚህ አይነት ሴክተሮች ብለው አሬ እየመደቡልን ስለሆነ ጥሩ ነው ያለ ነው። አሁን ግን ሶፍትዌር ዴቨሎፕመንት ላይ ስፔሲፊካሊ ያሉት ግን ኔሴሰርሊ ትዌንቲ ፎር ሴቨን ኢንተርኔት አይፈልጉም እነሱ ምክንያቱም ኦፍላይን የሚሰሩበት ጊዜ ስላለ ችግር አይለውም። አስር ደቂቃ ማ ሀያም ደቂቃ ቢቋረጥ ምንም አደለም። በተጨማሪ ግን እንትን አለ ሪሌቲቭሊ ግን ደህና ሆኖ አላለፉት ለሶስት አመታት። አቶ ባህሩ ይህ የኢንተርኔት መሰረተ ልማትና የሰራተኛ አቅም ጉዳይ በዱባይ ጎብኚዎች ከቀረቡልን ጥያቄዎች መካከል ዋነኛው ነበር ይላሉ። ይሄ በጣም ዋናውም ድርጅቶቹም እኛን ሲቀርቡን ከሚጠይቁን መሰረታዊ ጥያቄዎች መጀመሪያ ታለንት ማለት የሰው ኃይላችሁ ምን ይመስላል? አቅማቸው ስራ ምን ምን ቴክኖሎጂ ያውቃሉ? ብለው ይህን ያክል የሰው ኃይል አለን በዚህ በዚህ ቴክኖሎጂ የሚያውቅ ብለን በየቴክኖሎጂ ከፋፍለን ስከነገርናቸው በኋላ ምን ይመስላል ኢንተርኔታችሁ? ነው ሁለተኛው ጥያቄ፣ ኢንተርኔታችሁ ፍጥነቱ ምን ያክል ነው? አይቆራረጥም ወይ ምናምን የሚለው እንትን ነው። ቢካዝ እነሱ እንደሚሉት ትዌኒፎር ባይ ሰቨን ምንም አይቋረጥ ማለት ነው። ሀያ አራት ሰዓት ከሰኞ እስከ እሑድ የሚሰራ ኢንተርኔት ይፈልጋሉ። በፍጥነቱ በጣም አስተማማኝ ወይም ዓለም አቀፉን ደረጃ ያሟላ የሚላለ አሁን በዚህ መንገድ ያው አንዱ እንትን የምናደርግላቸው በፊት ሞኖፖሊ ወይም በአንድ የመንግስት ተቋም ባለ የቴሌኮም አገልግሎት ላይ ነበርን። አሁን ግን ለተወዳዳሪ መጥቷል ሳፋሪኮም። ስለዚህ እነሱ ደግሞ ሞር ለእኛ አይነት ካምፓኒዎች በተለይ አውትሶርሲንግ ለምንሰራ ስራዎችን ከውጭ የተቀበለ ለምንሰራ ኩባንያዎች የተሻለ አተኩረው ምን እንስጣችሁ እንዴት እናርግላችሁ ብለው ይሄ ምን ይባላል የሚከታተሉን ናቸው። ቢካስ ትልቅም ገንዘብ ያገኛሉ ከእንደዚህ አይነት ኩባንያዎች ከፍተኛ ክትትል አድርገው ስራዎችን ይሰራሉ። ስለዚህ ይሄ ሰርቪስ ሌቭል አግሪመንታቸው የሚኖራቸው ውል በጣም የጠበቀ ነው። እነሱም እነዚህ አይነት ኩባንያዎች ላይ አተኩረው በበሳት ሁለቱም የሚያሸንፉበት ሁኔታ እንዲፈጠር ይጥራሉ እና ሌላ አይስቲ ፓርክ የሚባል አለ እንደዚህ አይነት ስራ የሚሰሩ ኩባንያዎች ብቻ ሚገቡበት ማለት ነው። እዛ መግባታቸው ጠቀሜታው ምንድን ነው? ከተማ ላይ ከሆኑ መብራት የመቆራረጥ ይኖራል። በተለይ ደግሞ እንደዚህ የውጭ ስራ እየተሰራ መብራት ተቋረጠ፣ ኢንተርኔት ጠፋ ብሎ ምክንያት ማቅረብ ከስራ መውጣት ነው። ምንም ምህረት የሌለው ነው። በቃ አንድ ስራ ከሰጡ በኋላ ኢንተርኔት፣ ፓወር የመሳሰሉ ችግር ገጠመኝ አይባልም። እሱ ችግር ካለ ምንም ችግር የለም ለኢትዮጵያ የሰጡትን ቢዝነስ ወደ ኬንያ ወይ ደቡብ አፍሪካ ወይ ኢጅፕት ይልኩታል። ብዙ አማራጭ ስላላቸው ማለት ነው። ስለዚህ እንዲህ አይነት በጣም መሰረታዊ ነገር ነው። ይህንን በአይሲቲ ፓርክ ላይ ደግሞ ሞለታለ ሌላ ዴታ ሴንተር ነው ዳታዎች የሚቀመጡ በማዕከል ዓለም አቀፍ ስታንዳርድን የያዙ ናቸው ወይ የሚባል ነው። በአሁኑ ሰዓት ጦርነቱ ኢንተርናሽናል ሆነው ኢትዮጵያ ውስጥ ኢንቨስት ያደረጉ ወደ ሁለት ዴታ ሴንተሮች መጥተዋል። እነሱ ጋር ዳታ እንደምናስቀምስ ነግራቸው የዳታ ጥበቃው ስታንዳርዱ እንደተደረገ እንትን ያደርጋሉ እና እንደዚህ አይነት መሰረተ ልማት መሟላት በጣም በጣም እንዲህ አይነት በተለይ ከውጭ ላሉ ኩባንያዎች ስራ ሲሰጡ እንደ አንድ መስፈርት አርጎ የሚያው ስለሆነ እዚህ ላይ ያው እየተሰራ ነው ያለው። ግን አጠናክረንም፣ ቢኮዝ ሌሎችም አፍሪካ ሀገሮች በቅርበት በጣም እየተፎካከሩን ስለሆነ ይህን እያስተካከልን የመሄድ ያው ግዴታ አለብን ማለት ነው በዚህ ቢዝነስ ለመቆየት። ይህም ሆኖ ግን አሁንም እንደ ግብር እፎይታ እና ሌሎች ማበረታቻዎች ገና የሚቀራቸው መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ይናገራሉ። ኮርስ ቤተር ለመሆን ድል ይፈልጋል። ኢንሴንቲቭ የለውም ሴክተሩ ኢንቨስትመንቱ ብዙ ነው። ኦፊስ አደራጅቶ ሰራተኛ አለኝ ብለው ነው ፒች የሚደረገው፣ እና ያንን ለማድረግ ምንም ኢንሴንቲቭ የለውም። የታክስ ኢንሴንቲቭ የለውም። ምንም ማበረታቻ የለውም። አሁን ቅርብ ጊዜ የኮምፒውተሮችን ቀረጥ እንዳይከፈሉ ኮምፒውተሮች፣ ላፕቶፖች ሳይሆኑ ዴስክቶፕ ኮምፒውተሮች ቀረጥ ሳይከፈሉ እንዲገቡ ብለው አሁን ቅርብ ጊዜ የተደረገ አለ፣ አንዳንድ ነገር። ከዚያ ውጭ ግን ሌሎች ሀገሮችን ተሞክሮ ብነግርህ ለምሳሌ ኢንዲያ፣ ለምሳሌ አሁን ስፔሻል ኢንዱስትሪ ዞንስ የሚባሉ የሚባል ክልል ፈጥረው ነው ይህንን ኢንዱስትሪ እንደ አዲስ ያመጡት። ሁለት ሺህ አምስት ላይ አውትሶርሲንግ ላይ ስራ መፍጠር አለብን ብሎ በትልቅ ፕራዮሪቲ ተነሱ። ስፔሻል ኢንዱስትሪ ዞንስ ተፈጠሩ። እዛ ኢንዱስትሪ ዞን ውስጥ ኢንቨስት ያደረገ የገባ ሰው ለአምስት አመት ኢንከም ታክስ አይከፍለም። ከዚያ ደግሞ አምስተኛ አመቱን ሲያልቅ ጨርስ ደግሞ ለቀጥሉት ለአምስት አመታት ግማሽ ነው የሚከፍለው ምክንያቱም ለአገ ሀገሪቱ የውጭ ምንዛሬ እያስገኝም ስለሆነ ሰራተኞች እየቀጠሩ ስለሆነ እንደዚህ እንደዚህ አሁን እንዳልኩ ነው። ኢንዱስትሪው እንደ ሴክተር እንኳን ሪኮግናይዝ መደረግ የጀመረው አሁን። ስለዚህ ከዚህ በኋላ ነው ያን ፑሽ ማድረግ የምንችለው እኛ ሌቨሬጅ ማድረግ ያለበት ድርጅቶች ሌሎች ግን አሁን ቴክስታይል ኢንዱስትሪስ እንደዚሁ የሚሰሩበት ፍሪ ወርኪንግ ስፔስ አላቸው። ኢንዱስትሪ ፓርኮች ለእነሱ ተብሎ ተሰርተዋል። የታክስ ፕሪቪሌጅ አላቸው። ፕሮፊት ታክስ ኤግዘምትድ ይሆናሉ ለመጀመሪያው ካፕሮፊርስ እና ያ ያ ኦልሞስት እነሱ ከሚያመጡት ያ ኢንዱስትሪ ይሄ ማኑፋክቸሪንግ ኢንዱስትሪ ማምጣት ከሚችለው ፎሬን ከረንሲ እና ኢምፕሎይመንት ከጥፎች በላይ ነው ይሄኛው ፖቴንሻሉ። እና ያንን ግን ሪኮግናይዝ እንዲያደርግ መንግስትም ብዙ ፑሽ ይፈልጋል ከኛ አሶሲሽን። ስለዚህ ኢቨንቹዋሊ ጥሩ ፊሽር አለው ብለን እናስባለን። አትሊስት መኖሩ ታውቋል እንግዲህ ፑሽ ፎር በኢትዮጵያ የቴክኖሎጂ ብቃት ያላቸው ወጣቶች ቢኖሩም ጥቂት ናቸው ይላሉ አቶ ወንደሰን። ይህን ለማሳደግ መንግስት ትኩረት ሊያደርግ እንደሚገባ ያሳስባሉ። ባሉት አነስተኛ ድርጅቶች አሁን ባለው ሁኔታ ከ ሰላሳ አምስት እስከ 40 ሚሊዮን ዶላር አመታዊ የውጭ ምንዛሪ ያስገባል ተብሎ እንደሚገመት የተናገሩት አቶ ወንደሰን በሚቀጥሉት አምስት አመታት ውስጥ ከፍተኛ የውጭ ምንዛሪ ሊያስገኝ ይችላል ተብለው ከሚጠበቁ የውጭ ንግድ አገልግሎቶች ውስጥ ይመደባል ብለው ተስፋ ማድረጋቸውን ነግረውናል። ይህ እንዲሆን ግን የመንግስት ድጋፍ እንደሚያስፈልገው ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እንግዶቻችንን አቶ ባህሩ ዘይኑና አቶ ወንደሰን ዘውዴን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ልክ ነው። ከዛ በፊት ግን ለመሰናበቻ ካሰናዳናቸው ሙዚቃዎች መካከል ሀና ግርማ ባንተ ላይ ያለች የምትጫወተውን ሙዚቃ አድማጮቻችንን እንጋብዛቸው። ሀና ባንተ ላይ ያለች ትቀጥላለች። the button, can't ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።